በደቡብ ሱዳን የእርስ በርስ ግጭቱን ለማስቆም በየጊዜው የሚመለከታቸው ተፋላሚ ወገናት ሳይቀር የተስማሙበት በተለይ የተኩስ አቁሙ ውሎች እየተጣሱ እስከዚህ ዕለት የሰላሙ ሂደት ሊፈታ አልቻለም። አሁን ባለበት ደረጃ በአደራዳሪው የምስራቅ አፍሪካ በይነ መንግሥታት በመጻረቃሉ በኢጋድ አጎራባች ሀገሮች ዓለም አቀፍ ድርጅቶች እና ድጋፍና እርዳታ ሰጪዎች የሶስትዮሽ ቡድን በትሮይካ ስም የሚጠሩት የዌስ አሜሪካ፣ ታላቋ ብሪታንያና የኖርዌይ በጉዳዩ በአዲስ አበባ ውይይት በማካሄድ ላይ ይገኛሉ። ከወዲሁ ግን ከሶስትዮሽ አባል በዌስ አሜሪካ በኩል መሳሪያ ወደ ደቡብ ሱዳን እንዳይገባ ማዕቀብ መጣሉን አስመልክቶ መልእክተኛው ፖል ስትፍን በመግለጫቸው ያሰሙት ዩኤስ አሜሪካ እና እኛ የሶስትዮሽ አካል የሆነው እዚህ አዲስ አበባ ተገኝተን ስለ ደቡብ ሱዳን የሚካሄደውን የማጠናከራ የመድረክ ሁለተኛ ዙር ኢጋድ ለሰላም ውጥረት የሚያደርገውን በመደገፍ የሚያስፈልገውን አስተዋጽኦ ለመለገስ በጋራ ተስማምተናል። በእኛ በኩል የወታደራዊ ግጭትና ቅጣትን እንዲያቆሙ የሚለውን የገቡበትን ግዴታ እንዲያከብሩ እና እንዲፈጽሙ አሁንም ለሁሉም ወገናት ጥሪ እናስተላልፋለን። ይህንን መሰል ግጭት በሚያበቃበት ላይ ሁሉንም ወገናት እንዲሰሩ ነው የምንጠይቀው። በይስ አሜሪካ በኩል ማንኛውንም የጦር መሳሪያ አይነት ወደ ደቡብ ሱዳን በሚላከው ላይ ማዕቀብ ጥለናል። ለሚደረገው ጥረት የወሰድነው ነው አይነተኛ እርምጃ መሆኑ ነው። ይህንን የሰላም ሂደት እናደናቅፋለን በሚሉ ሁሉ የገንዘብ እንቅስቃሴያቸው እንዲገታ አድርገናል። በኢጋድ በኩል ለሚደረገው ጥረት ሁሉ ሙሉ ድጋፋችንን እንሰጣለን። ኬንያና ኡጋንዳ በደቡብ ሱዳን ጉዳይ ውስጥ ጣልቃ በመግባት ግጭቱን ያባብሳሉ በመባል ሲወገዙ ተደምጧልና፣ በእናንተ በኩል በሶስትዮሽ ይህንን ጉዳይ እንዲታዩታላችሁ ለሚለው መልእክተኛው አያይዘው ያሰሙት፦ አንዳንዱን ሀገር በመነጠል አንኮንንም። እዚህ የምንገኘው ለዚህ አይደለም። እናውቃለን የጦር መሳሪያዎች ወደ ደቡብ ሱዳን እንደሚገቡ። የወሰኑ ክልል በጣም ሰፊ ነው ለመቆጣጠር አዳጋሽ ነው። በእኛ በኩል ያለው ተስፋ ለሁሉም በአጠቃላይ ለጎረቤት ሀገራት፣ ለንዑስ ክፍለ ዓለሙ፣ ለመላው ዓለም በሙሉ ጥሪ የምናስተላልፈው እንደሚታወቀው በጠረፉ አካባቢዎች መሣሪያዎች ይግቡ እንጂ በጎረቤት ሀገሮች የሚመረቱ አይደሉም። ከሌሎች የውጭ ሀገሮች በንግዱ ዘርፍ የሚቸበቸቡትን ለማስቆም በተባበሩት መንግሥታት በኩል በጋራ ማዕቀብ እንዲጣል የሚደረገውን ውሳኔ እንጋራለን። ለደቡብ ሱዳናውያን ሲባል ይህንን መሰል የመሳሪያ ዝውውር መቆም አለበት። በእነዚህ ተፋላሚ ወገናት እጅ ውስጥ መግባት የለበትም። በኃይል የበላይነትን ለመቀናጀት የሚያደርጉት መብቃት አለበት። ሌላኛው የሶስትዮሽ አባል የብሪታንያው ተወካይ ክሪስቶፍ ትሮት በዚህ ነጥብ ላይ ያከሉበት በቅርቡ በዚህ ባሳለፍነው በገና ሰሞኑን በጋራ ተስማማንበት የዓለም አቀፍ አንድ አቋም በሁሉም ወገናት ላይ ትርጉም ሰጥቷል። በተለይ ህብረተሰቡ በዓለም አቀፍ በኩል የሰላም ሂደት የሚያደርገውን የስራ ሂደት በጉጉት የሚጠብቀው እና ድጋፍ የሚያደርግለት ነው። በእኔ በኩል ይህንን የደረሰበት በዚህ ደረጃ ግፊት በማድረግም ሆነ ቃል የመግባቱ በዚህ አይነት መልኩ የሰላም ድርድሩ ተፈጻሚ ይሆናል። ጌታቸው ተድላ ኃይለ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ